The voice of America Ye, Yamir Drums Radio tabano. <laughs> ለምን ይህን ሀል ጊዜ ወሰደብኝ ያሉት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ ናቸው። ለሥራ ጉብኝት አዲስ አበባ ይገኛሉ። ዝርዝር ዘገባዎች አሉን። ለምሽቱ ካሉን ሌሎች ዜናዎች የፌዴራሉ ጠቅላይ ፍርድ ቤት በአቶ ሀብታሙ አያሌው ጉዳይ ተጨማሪ የሐኪም ማረጋገጫ እንዲያቀርብ አዘዘ። የአፍሪካ ህብረት አባል ሀገሮች የመሪዎች ጉባኤ በመጪው እሁድ ሩዋንዳዋ ዋና ከተማ ኪጋሊ ውስጥ ይከፈታል። አብዩ አጀንዳ የህብረቱን ኮሚሽን ቀጣይ ሊቀመንበር መምረጥ ይሆናል ተብሏል። ሌሎችም ዓለም አቀፍ ዜናዎች አሉን በወቅታዊ ርዕሶች ላይ ያተኮሩ ልዩ ልዩ ቅንብሮች ና ሳምንታዊው መደበኛ ዝግጅቶቻችን አሉ። የሐሙስ ሰኔ ሰላሳ ሁለት ሺህ ስምንት ዓመተ ምህረት ተረኛ አስተናጋጆች አሉላ ከበደ ና ቆንጅት ታየነን ከፕሮዲውሰራችን ከፕሮዲሰራችን ከንጉሱ ታምሬ ና ከስርጭት መሐንዲሷ ዘይነብ ጋር አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜናዎች። መልካም ምሽት። የፌዴራሉ ጠቅላይ ፍርድ ቤት በአቶ ሀብታሙ አያሌው ጉዳይ ተጨማሪ የሐኪም ማረጋገጫ እንዲያቀርብ አዟል። የቀድሞ የአንድነትና ለዲሞክራሲ የአንድነት ለዲሞክራሲ ና ለፍትህ ፓርቲ አመራር አባል ወደ ውጭ ሀገር ሄዶ እንዲታከም ተጨማሪ የሐኪሞች የቦርድ ማረጋገጫ እንዲያቀርብ ነው ፍርድ ቤቱ የጠየቀው። አቶ ሀብታሙ አያሌው ለሕክምና ወደ ውጭ ሀገር ለመሄድ ያቀረበው አቤቱታ ቀደም ሲል ካቀረበው የሐኪም ማረጋገጫ በተጨማሪ ነው የቦርድ ማረጋገጫ እንዲያቀርብ የታዘዘው። የአቶ ሀብታሙ ቤተሰብ ይህን ማረጋገጫ ወረቀት ለማግኘት ጥረት እያካሄዱ መሆናቸውን ለአሜሪካ ድምፅ ገልጸዋል። ዘገባ አለን። የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ የነበረው አቶ ሀብታሙ አያሌው ለሕክምና ወደ ውጭ ሀገር ለመሄድ ያቀረበው አቤቱታ ቀደም ሲል ካቀረበው የሐኪም ማረጋገጫ በተጨማሪ የሐኪሞች ቦርድ ደብዳቤ እንዲያቀርብ ታዘዘ። ይኸው ፍርድ ቤት ሰኔ 28 ቀን 2008 ዓ.ም ከሰጠው ቀጠሮ በፊት አቶ ሀብታሙ አሁን ያጋጠመው የጤና ችግር በሀገር ውስጥ በሚሰጥ ሕክምና መፍትሄ ሊያገኝ እንደማይችልና ህክምናውን ለማግኘት በግድ ወደ ውጭ ሀገር መሄድ እንዳለበት የሚያረጋግጥ የሐኪም ማስረጃ እንዲያቀርብ ታዞ ይህንን ማስረጃ ከቀጠሮ አስቀድሞ አስገብቶ ነበረ። ይሁንና በዚህ ቀጠሮ ቀኑ ጉዳዩ ሳይታይ እንደታለፈ አይዘነጋም። ዛሬ ፍርድ ቤቱ በጽህፈት ቤት ለታማሚ ቤተሰብ በሰጠው ትዕዛዝ የቀረበው የሐኪም ማስረጃ እንዳለ ሆኖ በተጨማሪ ሶስት ሐኪሞች ወይንም የሐኪሞች ቦርድ የፈረሙበት ማስረጃ እንዲያመጡ ተነግሯቸዋል። ምሽት ላይ ከአንድ የቤተሰቡ የቅርብ ምንጭ እንዳረጋገጥኩት ከሆነ ይህንኑ ማስረጃ በእጃቸው ለማስገባት ጥረት እያደረጉ ይገኛሉ። የሕክምና ቦርድ የሚባለው አካል በየትኛውም እውቅና ያለው የሕክምና ተቋም የሚቋቋም የሶስት ሐኪሞች ስብስብ ነው። ይህ ስብስብ አስፈላጊ በሆነ ጊዜ ሁሉ ተሰብስቦ አንድ ታማሚ ወደ ውጭ ሀገር ሄዶ መታከም እንዳለበት የሚያረጋግጥ መስረጃ ይሰጣል። አቶ ሀብታሙ አያሌው አቃቢ ህግ የይግባኛ ሚኒስተር ለጠቅላይ ፍርድ ቤት ካቀረበ በኋላ ከሀገር የመውጣት እቀባ እንድትጣለበት አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የአፍሪቃ ህብረት አባል አገሮች የመሪዎች ጉባኤ በመጪው እሁድ ሩዋንዳ ከተማ ዋና ከተማዋ ኪጋሌ ውስጥ ይከፈታል። የጉባኤው አብይ አጀንዳም ለህብረቱ ኮሚሽን ቀጣይ ሊቀመንበር መምረጥ መሆኑ ተገልጧል። ላለፉት አራት ዓመታት በህብረቱ ኮሚሽን ሊቀመንበርነት የቆዩት ደቡብ አፍሪቃዊቱ ንኮሳዛና ድላሚኒ ዙማ ናቸው ይሰናበታሉ። ሊቀመንበርነቱን ለመያዝ እስካሁን ሶስት እጩዎች መቅረባቸውም ታውቋል። ሁለቱ የቦትስዋናና የኢኳቶሪያል ጊኒ የውጭ ጉዳይ ሚኒስትሮች ሲሆኑ ሶስተኛው የዩጋንዳው የቀድሞ ፕሬዚዳንትና የቀድሞ የተባበሩት መንግስታት ድርጅት የአፍሪካ ኤች አይቪ ኤድስ ፕሮግራም ኃላፊ ናቸው። በመጽሔት ክፍለ ጊዜ ሰፋ ያለ ዘገባ ይቀርብበታል። የተባበሩት መንግስታት ድርጅት የላይቤሪያ ተልእኮ ዩን ሜል በሁከት ስትታመስ በነበረችው በዚያች ምዕራብ አፍሪካዊት ሀገር ሰላም እንዲሰፍን በማድረግ ረገድ ጥሩ ስራ አተናኗል። አሁን ግን ሀገሪቱ የራሷን ጸጥታ ጉዳይ መረከብ ይኖርባታል ሲሉ የተልእኮ ምክትል ተጠሪ ያሳስበዋል። እንደ ኤውሮፓውያን አቆጣጠር በሁለት ሺ ሶስት አመተ ምህረት የመንግስት የመንግስታቱ ድርጅት የጸጥታ ምክር ቤት ውሳኔ አድርጎ የተመሰረተው የላይቤሪያው ተልእኮ ሲቪሎችን ከጥቃት እንዲጠብቅና እንዲረዳ የሀገሪቱንም መንግስት የብሔራዊ ጸጥታ ለውጥ እርምጃዎችን አዘጋጅቶ ሲያበቃ ተግባራዊ እንዲያደርግ የመርዳት ኃላፊነት ተሰጥቶት ነው የቆየው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትሱ የፌዴራሉ ምርመራ ቢሮ የኤፍቢአይ ዲሬክተር የዲሞክራቲክ ፓርቲው ታሳቢዋ ፕሬዚደንታዊ እጩ ሂለሪ ክሊንተን የውጭ ጉዳይ ሚኒስትር በነበሩበት ዘመን በሚስጥር መያዝ የነበረባቸው የብሔራዊ ጸጥታ ጉዳይ መረጃዎች አያያዛቸውን አስመልክቶ በወንጀል ለመጠየቅ የሚያበቃ አይደለም አይደሉም ስላሉበት ውሳኔያቸው ትክክለኝነት ሲሟገቱ ውለዋል። ቀደም ብሎ የኤፍቢአይ ዲሬክተር ጄምስ ኮሚ ሂለሪ ክሊንተን በግል የኢሜይል ማደራጃ ወይም ሰርቨር መጠቀማቸው በከፍተኛ ደረጃ ግዴለሽ የተሞላበት ተግባር ነው የፈጸሙት ያንን መርማሪዎች ደርሰውበታል ሲሉ ማስታወቃቸው ይታወሳል። የኤፍቢአይ ዲሬክተሩ ዛሬ ሐሙስ በዩናይትድ ስቴትስ የተወካዮች ምክር ቤት ኮሚቴ ፊት ቀርበው በሰጡት ቃል አንድ አመት የፈጀ ምርመራ ያካሄዱት መርማሪዎች ሚስስ ክሊንተን የሚሆኑ ረዳቶቻቸው ሚስጥራዊ ሰነዶችን ይፋ ማውጣት የሚከለክሉ የሀገሪቱ ህጎችን ለመጣስ ሆም ብለው የፈጸሙት ተግባር መኖሩን የሚያሳይ ምንም ማስረጃ አላገኙም ሲሉ ተናግረዋል። የሀገሪቱ የመጀመሪያ ሴት ፕሬዝደንት ለመሆን የሚወዳደሩትን ክሊንተንን ከባድ ቸልተኝነትን በወንጀል የሚያስጠይቅ ነው በሚል በ1917 በወጣ ህግ መክሰስ ትክክል አይደለም ብለዋል። ለሸንጎ ሲያስረዱ የኤፍቢአዩ ዲሬክተር ህጉ ከተደነገገ ወዲህ አንድ ጊዜ ብቻ በስለላ ተግባር በተመሰረተ ክስ ስራ ላይ መዋሉን ያስታወሱት ዲሬክተሩ ጄምስ ኮሚ፣ የፍትህ ሚኒስቴር አቃቢያን ህግ ሰውን ከባድ ግዴለሽነት ፈጽመሃል ብሎ በወንጀል መክሰስ ትክክል ነው ወይ የሚለው እጅጉን እያሳሰባቸው ነው ብለዋል። ጄምስ ኮሚ ለምክር ቤቱ ሸንጎ የምስክርነት ቃላቸውን እንዲሰጡ የተጠሩት ሚስስ ክሊንተን ለመከሰስ የሚያበቃ ጥፋት አልተገኘባቸውም ብለው መርማሪዎች በደምደማቸውን ይፋ ባደረጉ በሶስተኛ ቀኑ ሲሆን የአንድ ምዳሜ የፍትህ ሚኒስትሯ ሎሬታ ሊንች ትናንት ተቀብለው ይርጋ ብለውታል። የዩናይት ስቴትሷ ሚነሶታ ክፍለ ግዛት ፋልከን ሃይትስ በሚባል ከተማ በአንድ ጎዳና የትራፊክ መብራት ላይ ትላንት ረቡዕ ማታ አንድ ጥቁር አሜሪካዊ በፖሊስ ጥይት ተመትቶ ተገደለ። የክፍለ ግዛቷ አገር ገዢ ማርክ ዴይተን ግድያው በፌዴራል መርማሪዎች ነፃ ምርመራ እንዲካሄድበት ጠይቀዋል። ሟቹ በቀናት ውስጥ በነጭ ፖሊስ የተገደለ ሁለተኛ ጥቁር አሜሪካዊ መሆኑ ነው። መኪናው ውስጥ አንዲት ሴትና ሕጻን የነበሩ ሲሆን ጥይቱ እንደተተኮሰ ሴትየዋ በእጅ ስልካቸው ሁኔታውን ቀርጸው በፌስቡክ ገጻቸው ላይ አውጥተውታል። ፊልሙ ላይ ሟቹ ጋለል ብሎ ደም እንደ ጉድ ሲፈሰው ከፖሊሶች መሀል ቢያንስ አንዱ በመኪናው በአሽከርካሪው መስኮት በኩል ሽጉጥ ደቅኖም ይታያል። ሟቹ ፍላንድሮ ካስቴል የተባለ የ ሰላሳ ሁለት ዓመት ዕድሜ ያለው የመዋል ህጻናት የምግብ ቤት ኃላፊ መሆኑም ተመልክቷል። በመጨረሻም ዩናይትድ ስቴትስ አፍጋኒስታን ውስጥ ስምንት ሺ አራት መቶ ወታደሮቿን ለማቆየት መወሰኗን ተከትሎ የኔቶ ማለትም የሰሜን አትላንቲክ ቃል ኪዳን አባል ሀገሮች መሪዎች ነገ አርብና ቅዳሜ ፖላንድ ዋርሶ ውስጥ ጉባኤ ያደርጋሉ። በሶስት ቁልፍ የጸጥታ ጉዳዮች ላይም ይነጋገራሉ። የሚወያዩት ለአፍጋኒስታን ሀይሎች ስለሚሰጥ ድጋፍ በደቡባዊ ቀጠና የኔቶ ቀጣና የእስልምና መንግስት ነውጠኞችን ድል መምታት ስለሚቻልበትና በስተ ምስራቁ ደግሞ የሩሲያን ወረራ መከላከል በሚመለከት እንደሚሆን ተነግሯል። አድማጮች ለሰዓቱ ያሉን ዜናዎች በዚሁ ያበቃሉ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቷ አራት ሰዓት ነው የሚዘልቀው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየንን። ለምሽቱ በርከት ያሉ ቅንብሮችን ይዘንላችኋል። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ የታሪክ ድሀ ያደርጋችኋል። የታሪክ ደግሞ ድሀ ሲኮን ከገንዘብ ድህነት ይበልጣል። አቶ ኤልያስ ወንድሙ የፀሐይ አሳታሚ ድርጅት የፀሐይ ፐብሊሸርስ ዋና መስራች ነው። ዋና ስራ አስኪያጅ ነው በቅርቡ ተምሳሌት በሚል ርዕስ የተጻፈው የኢትዮጵያን እውቅ እና ክንዋኔያቸው የሰመረላቸውን ሴቶች የሚያስተዋውቀውን መጽሐፍ በላይብራሪ ኦፍ ኮንግረስ በኮንግረስ ላይብራሪ የማስተዋወቂያ ዝግጅት ተደርጎ ነበረ። በዚያ ዙሪያ ከተናገረው ነው የሰማ ነው። በምሽቱ ባህልና ማህበረሰብ ዝርዝሩ እናቀርባለን። እንጅት፣ እናመሰግናለን። ዛሬ የባህልና ማህበረሰብ ዝግጅታችን በአንቺ ነው የተጠናቀረው። አድማጮች ታዲያ አሁን ወደ እለቱ አብይ ርእስ ወደ አዲስ አበባ ለሚወስደን ዘገባ እስክንድር ፍው በስልኩ መስመር አለ። እንደምን አመሸህ እስክንድር? እስክንድር እንደምን አመሸህ አሉላ። እስክንድር የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ ቀደም ብለን በመግቢያችን እንደጠቆም ነው ለስራ ጉብኝት ትላንት አዲስ አበባ ገብተዋል። ለመሆኑ ጉብኝታቸውን ምን ያካተተ ነው? እንግዲህ አሉላ አንተም እንዳልከው የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታናዩ ትናንት ማምሻውን አራት ሰዓት ተኩል አካባቢ ነው አዲስ አበባ የገቡት። የጉብኝታቸው መርሃ ግብር የተለያዩ ነገሮችን አካቷል። ከኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እንደዚሁም ከፕሬዚዳንት ዶክተር ሙላቱ ተሾመ ጋር የሁለትዮሽ ውይይቶች አድርገዋል በ ሸራተን አዲስ በተካሄደ የኢትዮ እስራኤል የንግድ ፎረም ላይም እንደዚሁ ንግግር አድርገዋል። ማምሻውን ከከዛ በኋላ በቀጠለው ፕሮግራም ደግሞ ለኢትዮጵያ የሕዝብ ተወካዮች ምክር ቤትም እንደዚሁ በተመሳሳይ ንግግር አድርገዋል። እንግዲህ እነዚህን ሁሉ ፕሮግራሞች ያካተተ ነው ፕሮግራማቸው። አሉ ላይ እስካሁን ያለው መልካም፣ በተለይ በሕዝብ ተወካዮች ምክር ቤት ተገኝተው ንግግር ማሰማታቸውን ቀደም ብለህ ጠቁመሃል። በንግግራቸው የተጠቀሱ የተነሱ ጭብጦች ይታወቃሉ። አንዳንዶቹ ጭብጦች ቀደም ሲልም ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር በብሔራዊ ቤተ መንግስት በሰጡት መግለጫ ላይ ያነሷቸው የሁለትዮሽ ትብብርን እየተመለከቱ ናቸው። ከኢትዮጵያና ከአፍሪካ ጋር ያላቸውን ግንኙነት በተመለከተ በተለይ ከነዚሁ ነጥቦች ውስጥ ለህዝብ ተወካዮች ምክር ቤት ባደረጉት ንግግር ላይ አገራቸው ከኢትዮጵያ ጋር ያላትን ጥንታዊ ግንኙነት አጉልተው አንስተዋል። አሉላ ከሶስት ሺህ አመታት በፊት ንግስት ሳባ ከኢትዮጵያ ሄዳ ንጉሥ ሰለሞንን ካገኘችበት ኢየሩሳሌም ሰላምታ ይዤላችሁ መጥቻለሁ ሲሉ ነው ለህዝብ ተወካዮች ምክር ቤት አባላት ያሰሙት። እሳቸውም ቢሆኑ ኢትዮጵያን ለመጎብኘት የመጀመሪያው የእስራኤል ጠቅላይ ሚኒስትር በመሆናቸው የተሰማቸውን ደስታ በዚህ መንገድ ነበር የገለጹት። እስቲ እናዳምጣቸው። እንግዲህ ኢትዮጵያን ለመጎብኘት የመጀመሪያው የእስራኤል ጠቅላይ ሚኒስትር በመሆኔ እጅግ ተደስቻለሁ ነው ያሉት። ኔታናዩ በከፍተኛ ጭብጨባ ታጅበው ይሄንን ያህል ጊዜ የፈጀብን በምን ምክንያት ነው ሲሉም ጠይቀዋል። ምላሹንም እራሳቸው ሰጥተዋል፣ አላውቅም ሲሉ ነገር ግን የሚቀጥለውን ጉብኝቴ መቼ እንደሚሆን ከወዲሁ እያቀድኩ ነው ሲሉም አክለዋል። እንደዚህ የተሰማቸውን የግል ስሜት ጭምር የገለጹበት ነው የሕዝብ ተወካዮች ምክር ቤት ንግግራቸው፣ አሉላ። አሁንም እናመሰግናለን እስክንድር፣ ቀደም ላለው አሁንም፣ ከእስክንድር ጋር ይሆናል የምንቆየው። ታሪካዊ የተባለ ጉብኝት ለማድረግ አዲስ አበባ የሚገኙት የእስራኤሉ ጠቅላይ ሚኒስትር ኔተንያሁ በሀገራቸውና በኢትዮጵያ መካከል ያለውን ግንኙነት ለማጠናከር ጊዜው አሁን መሆኑን ገልጸዋል። ግንኙነቱ ከሶስት ሺህ ዓመታት በፊት የተጀመረ መሆኑን የጠቀሱት ጠቅላይ ሚኒስትሩ ሌላ ሶስት ሺህ ዓመት አንጠብቅ ሲሉ ነው ጥሪ ያቀረቡት በሌላ በኩል ሀገራቸው በአፍሪካ ሕብረት የታዛቢነት ቦታ እንዲኖራት የአህጉሪቱን መሪዎች እየጠየቁ መሆናቸውን ጠቅላይ ሚኒስትሩ አስረድተዋል። እስክንድር የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አዲስ አበባ የገቡት ትናንት ማምሻውን ነው። ከሀገሪቱ ኤምባሲ የተገኘው መረጃ እንደሚያሳየውም ለይፋ ጉብኝት ወደ ኢትዮጵያ የመጡ የዚያች ሀገር የመጀመሪያው መሪ ሆነዋል። ዛሬ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በብሔራዊ ቤተ መንግስት ያደረጉት የተናጠልና የልኡካን ቡድኖች ውይይትም ቀዳሚ አጀንዳቸው ነበር። ከውይይቱ በኋላ ለጋዜጠኞች መግለጫ የሰጡት ሁለቱ ጠቅላይ ሚኒስትሮች የአገሮቻቸውን ግንኙነት ማጠናከር እንደሚፈልጉ ነው የገለጹት። እስራኤል ወደ አፍሪካ እየመጣች ነው ያሉት ኔታናዩ በተለያዩ ጉዳዮች ላይ በጋራ መስራት እንደሚፈልጉ አስረድተዋል። ለኢትዮጵያ ጉብኝታቸው እንደዚሁም ግንኙነቱን ለማጠናከር የመረጡትን ጊዜ በተመለከተም ተጠይቀዋል። ኔታናዩ ለምን አሁን? የሚል ጥያቄ የቀረበላቸው ጠቅላይ ሚኒስትሩ ተከታዩን የመለሱት በጥንታዊ ባህላችን አንድ አባባል አለ፣ አሁን ካልሆነ መቼ የሚል። እርግጥ ቀደም ብሎ መሆን መደረግ የነበረበት ይመስለኛል። የኔን መንግሥት ጨምሮ በእስራኤል በነበሩ ተከታታይ መንግሥታት ዘንድ አፍሪካን ችላ የማለት ነገር ነበር። እንደ ተመረጥኩ ግን ከአፍሪካ ጋር ግንኙነት ማጠናከር እንደነበረብን አስቤያለሁ። ነገሮች እስኪበስሉ ደግሞ ጊዜ ወሰደ። የበሰለው ነገር ደግሞ ይሄ ነው። ይሄም ሆኖ በእስራኤልና በኢትዮጵያ መካከል ያለው ግንኙነት ጥንታዊ መሆኑን ነው ጠቅላይ ሚኒስትር ኔታንያሁ ለኢትዮጵያዎቻቸውና ለጋዜጠኞች የተናገሩት። ክቡር ጠቅላይ ሚኒስትር ኃይለ ማርያም የልዑካን ቡድኖቻችንን በመምራት ከጥቂት ደቂቃዎች በፊት ባደረግነው ውይይት ላይ አንድ ጥሩ ነጥብ አንስተው ነበር። እስራኤል በኢትዮጵያ ልዩ ቦታ አላት፣ ኢትዮጵያም በእስራኤል ልዩ ቦታ አላት ነበር ያሉት። ያ ፍጹም እውነት ነው። እንዲያውም ይህ ግንኙነት ከንጉሥ ሰሎሞንና ከንግሥተ ሳባ የጀመረ ለሦስት ሺህ ዓመታት ወደ ኋላ የሚሄድ ነው። ይህንን ድንቅ ግንኙነት ለማጥበቅ ሌላ ሶስት ሺህ ዓመታት እንዳንጠብቅ እጠይቃለሁ። አራት አገራትን ያካተተው የእስራኤሉ ጠቅላይ ሚኒስትር የአፍሪካ ጉብኝት ከሀጉሪቱ ጋር ያለውን ግንኙነት ለማጠናከር የሚያለመ ይመስላል። ሀገራቸው በአፍሪካ ህብረት ውስጥ የታዛቢነት ቦታ እንዲኖራት ጥያቄ ማቅረባቸው ከዚህ አንጻር የሚታይ ነው። ይሄው ጥያቄ እንደቀረበላቸው የገለጹት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የኢትዮጵያን ድጋፍ አረጋግጠዋል። ኢትዮጵያ ሰፖርት ኦብዘርቨር ፖዚሽን ቱ ዘ አፍሪካን ዩኒ እስራኤል በአፍሪካ ህብረት የታዛቢነት መቀመጫ እንዲኖራት ጠቅላይ ሚኒስትሩ የኢትዮጵያን ድጋፍ ጠይቀዋል። እስራኤል ከበርካታ የአፍሪካ ሀገሮች ጋር ጠንክራ እየሰራች እንደሆነ እናያለን። የሰላምና የጸጥታ ትብብር አለን። የልማት ትብብር አለን። በአፍሪካ የአቅም ግንባታ ላይ አብረን እንሰራለን። እናም እስራኤል የታዛቢነት ሚና እንዳይኖራት ለመከልከል የሚያበቃ ሰበብ የለም። ምክንያቱም ግንኙነቱ ከአንድ የአፍሪካ ሀገር ጋር ብቻ አይደለም። በርካታ የአፍሪካ ሀገሮች ከእስራኤል ጋር እየሰሩ ናቸው። ስለዚህ እስራኤል በእኛ የአፍሪካ ስርዓት ውስጥ እንድትካተት እንፈልጋለን። ከትናንት በስቲያ በዩጋንዳ ኢንቴቤ በተካሄደ ስብሰባ እርሳቸውና ሌሎች የምስራቅ አፍሪካ አገራት መሪዎች ከእስራኤሉ ጠቅላይ ሚኒስትር ጋር መወያየታቸውን አቶ ኃይለማርያም አስታውሰዋል። የእስራኤልን የታዛቢነት ቦታ ጥያቄ በተመለከተ በኢትዮጵያ የተንጸባረቀው አቋም የሁሉም አገሮች ስለመሆኑ ግን አልጠቀሱም። ይህም ሆኖ ኢትዮጵያ እስራኤልና ፍልስጤም የሚባሉ ሁለት ሀገሮች ጎን ለጎን የሚኖሩበትን የሁለት ሀገራት ወይም ቱ ስቴት ሶሉሽን እንደምትደግፍ ጠቅላይ ሚኒስትር ኃይለ ማርያም ግልጽ አድርገዋል። እናም የቤንጃሚን ኔታንያው ጉብኝት ፖለቲካዊና የኢኮኖሚ ትብብር ጉዳዮች የተነሱበት መሆኑ ታይቷል። የሁለቱን አገሮች ግንኙነት ወደ ላቀ ደረጃ እንደሚያሸጋግርም ተገልጿል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በዛሬው ጉብኝታቸው በኢትዮ እስራኤል የንግድ ፎረም ላይ ተገኝተዋል። ለኢትዮጵያ ፓርላማም ንግግር አድርገዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስከንደር ፍሬውን ለዘገባዎቹ እናመሰግናለን። አሁን ቀደም ብለን ወደ ጠቆም ነው የአፍሪካ ህብረት ጉባኤ ነው የምንሻገረው። የአፍሪካ ህብረት ሀያ ሰባተኛውን ዓመታዊ ጉባኤውን በመጪው እሑድ ሩዋንዳ ላይ ያካሂዳል። በጉባኤው አቢይ ቦታ የሚይዘው የአዲሱ ሊቀመንበር ምርጫ መሆኑን ዘጋቢያችን ጂል ክሬግ ከናይሮቢ በላከው ዘገባ ጠቁሟል። አዳነች ፍሳዬ ይዛ ቀርባለች። የአፍሪቃ መሪዎች ኪጋሊ በሚሰበሰቡበት ወቅት ዋናው አጀንዳ ለአራት ዓመታት ያህል ድርጅቱን ሲመሩ የቆዩትን እንኮሳዛና ድላሚናዙማን ድላሚና ዙማን የሚተካ የአፍሪካ ህብረት ኮሚሽን ሊቀመንበር መምረጥ ይሆናል። በዓለም አቀፍ ደረጃ ስለሚከሰቱት ቀውሶች የሚከታተለው ኢንተርናሽናል ክራይስስ ቡድን የተባለው ድርጅት የአፍሪካ ህብረት አማካሪ ኤሊሳ ጆብሰን የአፍሪቃ ህብረትን የሚመራው ማን ነው በሚለው ነጥብ ላይ ጫና ማድረጉ ወሳኝ ነው ይላሉ። የአፍሪቃ ህብረትን የሚመራው ማን ነው በሚለው ነጥብ ላይ ጫና ማድረግ ወሳኝ ይመስለኛል። የአህጉሪቱን የምጣኔ ሀብት እና ፖለቲካ፣ የጸጥታ አጀንዳዎችን መልክ የሚያስይዘው ሊቀመንበሩ ነውና። ስለሆነም ይህን ስልጣን የሚረከበው ለቦታው የሚገባ ሰው የመሆኑ ጉዳይ ወሳኝ ነው። ለቦታው ስማቸው ሲጠቀስ የቆዩት የቀድሞ የቦትስዋና እና የቀድሞ የኢኳቶሪያል ጊኒ የውጭ ጉዳይ ሚኒስትሮች እንዲሁም የቀድሞ የኡጋንዳ ምክትል ፕሬዚደንት ናቸው። ኤች አይ ቪ ኤድስን በሚመለከት በአፍሪቃ የተባበሩት መንግስታት ድርጅት ልዩ ልኡክም ነበሩ። ዋሽንግተን በሚገኘው አትላንቲክ ካውንስል የአፍሪካ ማዕከል ስራ አስኪያጅ ጄ ፒተር ፋም ግን አዲስ ሊቀመንበር ለመምረጥ የሁለት ሶስተኛ ድምፅ እንዲኖር ስለሚያስፈልግ እሁድ በሚካሄደው ጉባኤ አዲስ ሊቀመንበር ላይመረጥ ይችላል ይላሉ። ብዙም የማይታወቁ ተወዳዳሪዎች በሚቀርቡበት በአሁኑ ወቅት የሚያስፈልገው የሁለት ሶስተኛ አብላጫ ድምፅ ላይኖር ይችላል። ተጨማሪ ቅስቀሳ ስላለ ሌሎች ተወዳዳሪዎችም ሊገቡበት ይችላሉ። በዛም ላይ አዲስ ምክትል ሊቀመንበርና ስምንት የአፍሪቃ ህብረት ኮሚሽነሮችም መመረጥ እንዳለባቸው በዊልሰን ማዕከል የአፍሪቃ ፕሮግራም ኃላፊ ሞንዴ ሚያጉዋ ገልጸዋል። አምሳ አራት አባላትን ያቀፈው የአፍሪካ ህብረት ለአፍሪካ ሀገራት ዜጎች ፓስፖርት የማውጣት እቅድም አለው። መጀመሪያ ፓስፖርቶቹ ለህብረቱ አባል ሀገሮች መሪዎች፣ ለሀገራቱ ቋሚ ተወካዮችና ለውጭ ጉዳይ ሚኒስትሮች ይሰጣሉ። በሙከራ ያህል ይጀመራል ማለት ነው። አለም አቀፍ የወንጀል ችሎትን በሚመለከት ደግሞ የአፍሪካ ህብረት አባል አገሮች ከችሎቱ አባልነት መውጣት ሲኖርባቸው እንደሆነ ስትራቴጂ ለማውጣት አንድ የህብረቱ ኮሚቴ ባለፈው ጥር ወር ተመስርቶ ነበር። ኮሚቴው ታዲያ የአፍሪካ ሀገሮች ከችሎቱ አባልነት እንዳይወጡ ከተፈለገ ዓለም አቀፍ የወንጀል ችሎት በስልጣን ላይ ያሉ የሀገር መሪዎችና ከፍተኛ ባለስልጣኖች ሊከሰሱ የማይችሉበት ዋስትና መስጠት አለበት የሚል ሀሳብ አቅርቧል። በርካታ የሰብአዊ መብት ተሟጓቾች ግን የችሎቱን ስኬታማነት ያዳክማል በሚል ይህን ሀሳብ አይቀበሉም። ሂውማን ራይትስ ዋች በተባለው የሰብአዊ መብት ቡድን የዓለም አቀፍ ፍትህ ፕሮግራም ተባባሪ ስራ አስኪያጅ ኤሊስ ኬፕለር ኮሚቴው ያቀረበው ምክረ ሀሳብ በአፍሪቃ ህብረት ጉባኤ ላይ ይታይ እንደሆነ ግልጽ አይደለም ብለዋል። ሰብአዊ ኮሚቴው ያቀረበው የምክር ሀሳብ በመጪው የአፍሪቃ ህብረት ጉባኤ ላይ ይታይ እንደሆነ ግልጽ አይደለም። ነገር ግን ካለፉት ጥቂት ዓመታት ወዲህ የዓለም አቀፉ የወንጀል ችሎት ጉዳይ በተደጋጋሚ ሲነሳ ቆይቷል። አንዳንዴም በአፍሪቃ ህብረት ጉባኤ ላይ ሳይቀር ህብረቱ ችሎቱን ሲነቅፍ ቆይቷል። ስለሆነም በእርግጠኝነት ለመናገር አይቻልም። ፒተር ፋም ግን ከሱዳኑ መሪ በስተቀር አደጋው የተደቀነባቸው ሌሎች የአፍሪቃ መሪዎች ስለሌሉ ጉባኤው ለችሎቱ ጉዳይ ቅድሚያ የሚሰጥ አይመስለኝም ይላሉ። ለወደፊቱ ግን ችላ እንደማይሉት ፒተር ፋም አክለዋል። ዓለም አቀፍ የወንጀል ችሎት በኬንያው ፕሬዚደንት ላይ የመሰረተው ክስ በብዙ አቅጣጫ ስለከሸፈበት አፍሪካ ከችሎቱ ለመውጣት የመዛቷ ጉዳይ ጥድፊያ የሚያስፈልገው እንዳይሆን አድርጓል። የደቡብ ሱዳን ጉዳይ እሁድ በሚካሄደው የአፍሪካ ህብረት ጉባኤ ሳይነሳ አይቀርም። ደቡብ ሱዳን የዓለም አቀፍ የወንጀል ችሎት አባል አገር ባለመሆኗ በእርስ በርሱ ጦርነት ወቅት የተፈጸሙ ወንጀሎችን ለፍርድ ለማቅረብ የአፍሪካ ህብረት ችሎት እንዲመሰርት አምና በተደረገው የሰላም ስምምነት ኃላፊነት ተሰጥቶት እንደነበረ ኬፕለር ገልጸዋል። የደቡብ ሱዳን አመራር በበኩሉ ዓለም አቀፍ ማህበረሰብ እንዲህ አይነቱን ችሎት የመመስረቱን ሐሳብ እንዲቀለብስ ባለፈው ወር በኒውዮርክ ታይምስ ጋዜጣ ላይ ባወጣው ጽሁፍ ጠይቆ ነበር። ክብራትና ክብራን አድማጮች ዝግጅታችንን እያጋመስን ነው፣ ወይም ደግሞ ዜናውንና የመጽሔቱን ክፍለ ጊዜ አጠናቀናል። እስከ አራት ሰዓት ድረስ ከእናንተው ጋር ነን። አብራችሁን ቆዩ። የምሽቱን አርዕስተ ዜናዎች እናሰማ። ታሪካዊ ጉብኝት ለማድረግ አዲስ አበባ የሚገኙት የእስራኤሉ ጠቅላይ ሚኒስትር በንጃሚን ነተንያሁ በሀገራቸውና በኢትዮጵያ መካከል ያለውን ግንኙነት ለማጠናከር ጊዜው አሁን መሆኑን ገልጸዋል። ግንኙነቱ ከሶስት ሺህ አመታት በፊት የተጀመረ መሆኑን የጠቀሱት ጠቅላይ ሚኒስትሩ ሌላ ሶስት ሺህ አመት አንጠብቅ ሲሉ ጥሪ ማቅረባቸው ታውቋል። በሌላ በኩል ሀገራቸው በአፍሪካ ህብረት የታዛቢነት ቦታ እንዲኖራት የሀገሪቱ መሪዎች እየጠየቁ መሆኑን ጠቅላይ ሚኒስትሩ አስረድተዋል። ጠቅላይ ሚኒስትሩ ከኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር ተወያይተዋል። በሀገሪቱ ፓርላማም ንግግር አሰምተዋል። የፌዴራሉ ጠቅላይ ፍርድ ቤት የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል አቶ ሀብታሙ አያሌው ወደ ውጭ ሀገር ሄዶ እንዲታከም ተጨማሪ የሐኪሞች ቦርድ ማረጋገጫ እንዲያቀርብ ጠይቋል። የቀድሞ የአንድነት ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ ለሕክምና ወደ ውጭ ሀገር ለመሄድ ያቀረበው አቤቱታ ቀደም ሲል ካቀረበው የሐኪም ላቀረበው አቤቱታ ቀደም ሲል ካቀረበው የሐኪም ማረጋገጫ በተጨማሪ የሐኪሞች ቦርድ ማረጋገጫ እንዲያቀርብ ነው የታዘዘው። ቤተሰቡ ይህንኑ የተጠየቀውን ማረጋገጫ ለማግኘት ጥረት እያደረገ መሆኑን አስታውቋል። ቆንጂት የምሽት ዜማ ቀድሞ ጀምረዋል። እዚህ ግድም ወደ ሁለተኛው ክፍል አጋማሽ ከመሸጋገራችን በፊት ፋታ የምንወስድበት አንድ የምሽት ምን ይመስልሻል? ፋታ ያስፈልጋል፣ ማስታወቅም ያስፈልጋል ይመስለኛል። ጸሐይ ዮሐንስ ነው አረሱ ይላል Now it's up

Hey, that's a good it's a good thing. It's

I'm not

Thank <laughs> you. ስንትን ስንትን ጻዬ ሆነስ ተወዳጁ ድምጻዊ በቆየ ተካሉት ነው። ንጉሱ ጎበዝ ነው በዚህ ረገድ እና ናፈቀው ይመስላል ያን ቆየ ዜማ። እናመሰግናለን ንጉሱንም ፀሐየንም። አድማጮች አሁን ስርጭታችን እስከሚሽቱ አራት ሰዓት ይቀጥላል። የስቱዲዮ ሰዓታችን ከሚሽቱ ሰዓት ከ31 ያመለክታል። የዚህ ክፍል ቀዳሚ ወደ ሆነው ቅንብር እናልፋለን። ባህልና ማህበረሰብ ቆንጅት በመግቢያው እንዳስተዋወቅኩት የዛሬው ባህልና ማህበረሰብ አዘጋጅ አሉላ ነው። አት ቆንጅት ታየናል። ለለውጥ ያህል እኔ ለሆን ነው። ልክ ነው። ነገር ግን ሁለታችንም የተገኘንበት ዝግጅት ላይ ነው። የዛሬው ባህልና ማህበረሰብ የሚያተኩረው ጸሐይ አሳታሚ ድርጅት ጸሐይ ፐብሊሸርስ በመባል የሚታወቀው በቅርቡ እዚህ ዋሽንግተን በኮንግረስ ቤተ መጽሀፍት ኮንግረስ ላይብረሪ ውስጥ ተምሳሌት የተባለውንና የ64 ሊወሳ የሚገባ ታላላቅ ታሪክ ያላቸውን ኢትዮጵያዊያት የዘከረ መጽሐፍ ያስተዋወቀበት ዝግጅት ተካሂዶ ነበረ። አሉላ እንደተመለከትከው በርከት ያለ ተመልካች ተገኝቷል በስፍራው እና አዘጋጆቹም በጣም የተደሰቱበት ነበር። ልክ ነው። በዋናው ቤተ መጽሐፍት ኮንግሬስ ቤተ መጽሐፍት ትክክለኛ ቦታውን ያገኘ ይመስላል። ተምሳሌት በራሲ ዋና አሳታሚ ወይም የአሳታሚ ፀሐይ ድርጅት ፀሐይ ፐብሊሽርስ ዋና ስራ አስኪያጅ ቀደም ብሎች ያስታወቁ ኤልያስ ወንድሙ በተገኙበት ሌሎች በታሪኩ የተገለጹ ሰዎች ውስጥም እንግዶች ነበሩ። ልክ ነው። እንግዶች ነበሩ። ታዋቂዋ አርቲስት አለም ጸሐይ ወዳጆ ዶክተር ሌኒ ገብረ መድኅን እንደውም እሳቸው ከአባታቸው ጋር ነበሩ በስፍራው የተገኙትና የተዋወቁት እንግዲህ በመጽሐፉ ላይ ደግሞ ከታሪካቸው ከተወሳላቸው ከሚታወቁ መካከል ወይዘሮ አበበች ጎበና እሳቸውን የማያውቅ የለም። እቴጌ ጣይቱ፣ ሲልቪያ ፓንክረስ ጋዜጠኞችም፣ ሐኪሞችም፣ ሳይንቲስቶችም እንደዚሁም ደግሞ ስማቸው ገኖ ያልተጠራ በስማቸው የማይታወቁ ነገር ግን በማህበረሰባቸው ትልልቅ ስራዎችን የሰሩ ሴቶችን ይዘክራል ይዘክራል። አንዷን እናስታውስ። ወደ አንቺ ዝግጅት በቀጥታ ፍጥነ እንድናምራ ማርታ መለሰ ወልደ ማርያም የግንባታ ሰራተኛና የክሬን ባለሙያ ናት። የቆየ የደረጀ ታሪክ ካላቸው ሰዎች ጋር የትላንቷ ወጣትን በሰራችው ለየት ያለ ስራ ተዘክራለች። ስድሳ አራቱ ሴቶች ውስጥ አንዷ ሆናለች። በሌላ ፕሮግራም የሴቶች ታሪክ ስለሆነ በሴቶችም እንደምንመጣበት እንደምንመልከትና ባህል ነኩን ዛሬ ያካፍላል። ልክ ነው። ኤልያስን አቶ ኤልያስ ወንድሙን የፀሐይ አሳታሚ መስራቹን አነጋግሬው ነበር። መጽሐፍ ማንበብ፣ ታሪካችንን ማወቅ፣ ታሪካችንን መረዳት፣ የራሳችንን ራሳችን ማዘጋጀት ሊለመድ ይገባዋል ይላል ኤልያስ። ዮሐንስ አሰፋ እባላለሁ። በጣም ደስ ብሎኛል። እዚህ ትልቅ ታሪክ ነው እና ያለ ነው ባንደኛ ደረጃ እህቶቻችንን፣ እናቶቻችንን ለልጆቻችንም፣ ለሴቶች ልጆቻችንም አራይ እንደሚሆኑ የሚችሉ ትልልቅ ስራ የሰሩ እህቶቻችን ለእናቶቻችን የተጻፈ መጽሐፍ ነው። በጣም ጠለቅ ያለ መጽሐፍ ነው። ስምንት አመት ሴት ልጅ አለች፣ ገዝቼ ለሷ መስጠት ፈልጋለሁ። ምክንያቱም እዚህ ሀገር ልጆች ሲያድጉ በተለይ ስለኛ ስለራሳችን ታሪክ አውቀው እነሱን የሚመስሉ ደግሞ ሰዎች ሴቶች ያደረጉትን ስራዎች የሚያሳይ እና የሚያኮራ እሷም እንደነሱ ለመሆን አርአያ እንዲሆኗት የሚያደርግ መጽሐፍ ነው። ግን ከዛ ባሻገር አልፎ ደግሞ ፀሐይ ፓብሊሸርስ አንድ ያለችን ፓብሊሽንግ ሀውስ እንደው ዓለም ላይ እሷ ብቻ ናት። እና አቶ ኤልያስ ፋውንደሩ ለእኛ ኮሚኒቲ ለሀገራችንም ትልቅ አስተዋጽኦ ነው ለታሪካችን የሚሰራ እነዚህ መጽሐፎች ስለ ራሳችን ታሪክ ስለ ራሳችን ኑሮ ኮሚኒቲያችን የጠለቀ የሰፋ የሆነ እንዲሄድ የሚያስችል ድርጅት ነውና በጣም መደገፍ ያለበት ነገር። ማህበረሰቡ እንዴት ነው መደገፍ ያለበት? በተለያየ መንገድ። አንደኛ ማንበብ ነው። ይሄ የማንበብ ባህላችን እየጠፋ ነው። የኢትዮጵያ ሕዝብ ከኛ በፊት የነበረው ጀኔሬሽን በተለይ የአባቴ ጀኔሬሽን ለመጽሐፍ ይሞት ነበረ። ከሰው አልፎ አልፎ አስተላልፎት መጽሐፍ እንደ እንቁ ጠበቅበት ዘመን ነበር። አሁን እሱ እየጠፋ ነው እና አንዱ ትልቁ አስተዋጽኦ ሁላችንም ከኛ ከራሳችን ከፀሐይ ፓብሊሸር የኛ ሀብት ነው። አንዳንድ መጽሐፍ እያንዳንዱ ኢትዮጵያ እዚህ ሀገር እንኳን ያለው ቢገዛ ምንም የሰው እርዳታ አያስፈልገውም። የኛኑ ታሪክ ራሳችን መጻፍ መቻል አለ። ያን ልናረግ ምንችለው ግን እኛ ራሳችን መደገፍ እና መደጋገፍ ስንችል ነው። የኔ ስም ቅድስት ገረመው ነው የሚባለው። ዋሽንግተን ዲሲ ውስጥ ኮሚሽነር ሆኝ አገለግላለሁ ለአፍሪካን ነዋሪዎች። በተለይም ሴቶች እንደዚህ ስለተከበሩ ደግሞ በሴትነቴ በጣም አስደስቶኛል። በጣም ደስ የሚል ነው። በተለይም ደግሞ ኤልያስ በጣም ጠንካራ ሰው የሴቶችን እኩልነት የሚያምን እኔ ደግሞ እንደ እናት እንደ እህት እንደዚሁም ደግሞ እንደ ኮሚሽነር በሴቶች ላይ ያሉትን ጭቆናዎች ሁሉ ተመልክቻለሁኝ። ወደፊት ደግሞ እንዲህ አይነት ሁኔታዎች እንዳይኖሩ እንደነዚህ አይነት የመሳሰሉ መጽሐፍቶችን እያነበብን መማር እንችላለን። የኋለኛይቱ ወይዘሮ ቅድስት ገረመው በዚህ በዲሲ አካባቢ የዲሲ መንግስት የአፍሪካ ጉዳዮች ክፍል ኮሚሽነር ናቸው። ቀደም ያሉት ደግሞ አቶ ዮሐንስ አሰፋ የህግ ጠበቃ ናቸው። በዚሁ በአካባቢያችን የሚኖሩ ለልጆቻችን አርአያ፣ ኢትዮጵያዊያት መኖራቸውን ማሳየት የሚያኮራ ነው፣ ሊዘወተር ይገባል ነው ያሉት የፀሐይ አሳታሚ መስራቹ ኤልያስ ወንድሙ ዝግጅቱ የዛሬ ዓመት ነው መስከረም ላይ ሎስ አንጀለስ ከተማ ትልቁን ፕሮግራም አድርገን ነው። ከዛ በኋላ የዛሬ ሁለት ወር ገደማ ደግሞ ኒውዮርክ ከተማ ውስጥ ሾምበርግ በሚባለው የታወቀው የጥቁሮች ታሪክ ምርምር ማዕከል ውስጥ ያዘጋጀ ነው። አሁን ደግሞ የላይብራሪ ኮንግረስ ውስጥ ይህንን የመሰለ ፕሮግራም አድርገን፣ ይሄ ሁሉ ሰው ተገኝቶ መጽሐፉም ላይ ደግሞ የነበሩ ሰዎች ልጆቻቸውን አባታቸውን አንደኛውን ይዘው መጥተው ለመካፈል በመቻላቸው በጣም ደስ ይለኛል። ይህ መጽሐፍ ያሳተም ነው። ኢትዮጵያኖች ትላልቅ ታሪክ ባለቤቶች ነን እና እንደሱ አይነት ታሪኮች ያለን ሕዝብ እንደ ሀገር ለልጆቻችን ካላስተላለፍ ነው ከኛ ጋር ነው የሚቀረው። ያ ደግሞ ልጆቻችንን የታሪክ ድሃ ያደርጋቸዋል። የታሪክ ደግሞ ድሃ ሲኮን ከገንዘብ ድህነት ይበልጣል። አንገት ያሰብረና አገልጋይ የሆነን ነው ምን ያስቀረን ቆመን እንድንሄድ ያደረገን በየአገሩ በየሄድንበት በሀገራቸው እኩል መሆን ያስቻለን ነገር ታሪካችን ነው እና ያንን ነው ዛሬ በመጽሐፍ መልክ ያቀረብ ነው። እንደ አሳታሚ፣ እንደ ግለሰብ ሰው እንዲያነብ እፈልጋለሁ። ግዴታ መግዛት ያለበትም መጽሐፉን ከላይብረሪ መዋስ ከቻለ መግዛት፣ አቅሞ ካለው ሰው ተውሶ ማንበብ ከቻለ ማንበብ አለብን። የሚገርምሽ ነገር አሁን እየቆየሁ በዚህ ስራ ላይ እየቆየሁ ስመጣ ብዙ ነገር እያወቅኩ ስመጣ ዛሬ ያለውን ኢትዮጵያ ውስጥ ወጣት ሆኜ ጉረምዛ ሆኜ የኢትዮጵያን ችግር የፈጠረው እክሌ ነው ብዬ ጣቴን ተቀስር ነበር እና እያወቅኩ የነበብኩ ስመጣ ግን ያ ግለሰብ አይደለም የኔ ጠላት፣ ያ ኢትዮጵያዊ ወንድሜ ወይም መህቴ አይደለችም። ጠላቶቼ ብቻ ኢትዮጵያ እንድትፈርስ፣ ኢትዮጵያ እንድትጠፋ፣ ኢትዮጵያ ደግሞ ህዝቧ እንዲበታተን የሚፈልጉ ሌሎች ኃይሎች አሉ። የአገር ያህል ከዛም በላይ በዛ ስርአት ውስጥ ደግሞ ኢትዮጵያ እንድትድን ደግሞ የሚፈልጉና የታገሉ ሰዎች ነበሩ። ስለዚህ ጥሩም መጥፎም አላቸው። ግን አንዳንድ ጊዜ የመጥፎ ጎልቶ ይሰማና ወይም ደግሞ እኛ እናነባውና እርስ በራሳችን እንከፋፋለን። ስለዚህ የራሳችንን ታሪክ ማወቅ አለብን። የራሳችንን ታሪክ ያወቅንለት የምንነጋገረው ንግግር እኩል ይሆናል። መጽሐፉ ታትሞ ገበያ ላይ ሳይኖር እንዴት ስለ ከላ አላወቅም ብለን ከወንድማች ጋር የምንጣላበት ነገር ትክክል አይደለም። ብዙ ዩኒቨርሲቲዎች በአሁኑ ሰዓት አሉ። ዩኒቨርሲቲዎች ውስጥ መጽሐፎች ከሌሉ በተለይ እኛ ያሳተምናቸው መጽሐፎች ስለ ራሳችን አብላልተን ሌሎቹ ከጻፉት አውጥተን ይሄኛው ይጠቅመናል አይጠቅመንም ብለን አሁን ክርዳዱ ለይተን ያወጣ ነው። ጥሩ ነገር ከሌለ በስተቀር የሚሰጡን ውጠን የምናወጣው እኛው ራሳችን ላይ እና እሱ ነው ማዕዘን ድንጋይ እያደረግን መገንባትና ቤታችንን መስራት አለብን። ስለዚህ ተምሳሌትም የእህቶቻችንን ታሪክ ነው የሚያስረዳው። ሌሎችም ብዙ ያሳተመናቸው መጽሐፎች አሉ። ከመቶ ይበልጣሉ። ዘንድሮ ያንን ኢትዮጵያን እንደገና ለመፍጠር ሊያስችሉ የሚችሉ ናቸው። ስለዚህ ወጣቶች፣ ተማሪዎች፣ አስተማሪዎች ሁላችንም እያነበብን ብንማማርና ብናውቅ የተሻለ ሀገር ይኖረናል ብዬ ተስፋ አረጋለሁ። የፀሐይ አሳታሚ የተምሳሌጥን ያስተዋወቀው ኤልያስ ወንድሙ እናመሰግናለን። በሌላ ዝግጅት ቀሪውን እናሰማለን። አሁን ወደ ካናዳ የሚወስደን 33ኛው የኢትዮጵያውያን የስፖርትና የባህል ዓመታዊ ፌስቲቫል ነው። ባልደረባችን አዲሱ አበበ ሰሞኑን እንዳደረገው ሁሉ ዛሬም ከዚያው ካለበት፣ ውድድሩ ከሚካሄድበት ከቶሮንቶ ሌሎች ዝግጅቶችን ጨምሮ ከተያናቅና ትናንት እንደገለጽኩት ስምንት ውድድሮች ተካሄደዋል። ሚኒሶታ ፊላደልፊያን ሶስት ለዜሮ ፌኒክስ ፖርትላንድን ሶስት ለአንድ፣ ሂውስተን ሳንዲየጎን ሶስት ለሁለት፣ የሜሪላንዱ ሴንት ማይክል ወይም ቅዱስ ሚካኤል ኢትዮ ዳላስን ሁለት ለአንድ፣ ቦስተን ሳን ፍራንሲስኮን ሰባት ለአንድ፣ የሎስ አንጀለሱ ዳሎል አትላንታን አንድ ለዜሮ፣ ዲሲ ስታር ሳን ሆዜን አንድ ለዜሮ፣ በመጨረሻም ቨርጂኒያ የሲያትል ባሮን ቡድን ሁለት ለዜሮ አሸንፈዋል። በዚህ ሁኔታ ከዲሲ አካባቢ የመጡት ራሱ ዲሲ ስታር የሜሪላንዱ ቅዱስ ሚካኤልና የቨርጂኒያው ላይም አንበሳ ቡድኖች ጥሩ ተፎካካሪዎች ብቻ ሳይሆኑ ወደ ፍጻሜው ለመድረስም የተመቻቸ ሁኔታ ላይ ይገኛሉ። እርግጥ ነው የዛሬዎቹ ስምንት ውድድሮችም ወሳኝነት አላቸው። በተለይም ራሱ የዲሲ ስታር፣ የቴክሳሱ ኦስትን እና የቅዱስ ሚካኤሉ ቡድን ውድድሮች የዛሬዎቹን ነገ እመለስባቸዋለሁ። ነገ በነገራችን ላይ የኢትዮጵያ ቀን በድምቀት ይከበራል ተብሎ የሚጠበቅበት ነው። የእስከ ዛሬውም ሆነ ሰሞኑን የሚካሄዱት ዝግጅቶች ምን ይመስላሉ? የፌዴሬሽኑን ፕሬዚዳንት አቶ ጌታቸው ተስፋዬን ባጭሩ አወያይቸዋለሁ። በቅድሚያ አመሰግናለሁ አቶ ጌታቸው ተስፋዬ፣ የሰሜን አሜሪካ ኢትዮጵያውያን ስፖርት እና የባህል ፌዴሬሽን ፕሬዚዳንት ሰላሳ ሶስተኛው በዓል ከተጀመረ ዛሬ አምስተኛ ቀኑ ነው ከተለያዩ የፌዴሬሽኑ አባላት ከአዘጋጅ ኮሚቴዎቹም ተነጋግረናል ከኢትዮጵያ ማህበረሰብ መሪም ጋር ተወያይተናል ከአንተ ጋር ለመጀመሪያ ጊዜ የተገናኘ ነው እና እንዴት ነው እስካሁን እስከ አምስተኛው ቀን ድረስ ያለው ሂደት እንዴት ተመ የምትመለከተዋለህ በተለይ ደግሞ ነገ ትልቅ ቀን ነው ዝግጅት አለ የኢትዮጵያ ቀን ነው ቅዳሜም የመዝጋው ምሽት ነው ያንተን አስተያየትና እስካሁን ያየኸው ሁኔታ እስቲ አዲሱ በጣም ነው የማመስግነው ይሄን እድል ስለሰጠኝ አንተንም፣ ቮይስ ኦፍ አሜሪካንም። እስካሁን ዝግጅቱ በጣም ጥሩ ነው። በተለይ መክፈቻው ቀን ያው እንዳየኸው በጣም ቆንጆ በሆነ ሁኔታ ተካሂዷል። አሁንም ደግሞ አራቱን ቀን ደግሞ በጣም የደመቀ የእግር ኳስ ጨዋታዎች አሉ። ትናንትናም ብዙ ሰው ከውጭ የገባበት ቀን ነው፣ ሆቴሎች ሁሉ ተጨናንቀው ያመሹት። እንግዲህ ከዛሬ ጀምሮ እስከ ቅዳሜ ድረስ ብዙ ብዙ ህዝብ እንጠብቃለን። ሁሉ ዝግጅቱ በጥሩ ሁኔታ እየተካሄደ ነው። አየሩም ትንሽ ሞቅ ይላል ዛሬና ትናንት ግን እየተሻሻለ ይመጣል ብለዋል። የኢትዮጵያን ቀን በጣም በጣም በቆንጆ ሁኔታ ነው የሚከበረው። ምን አለ ኢትዮጵያ ቀን አስጌታችን? አዎ እንደምታውቀው የኢትዮጵያ ቀን እንግዲህ የባህላችን ባህላችንን የምናከብርበት ስለሆነ የባህል ዘፈኖች ብዙ አሉ። በጣም ዴዲኬትድ የሆኑ ለኤስኤፍኤን ብቻ ሳይሆን ለኢትዮጵያ ለኢትዮጵያዊነታቸውን የሚኮሩ አሉ። ከአመት አመት ከእኛ ጋር እየተከተሉ ከሶስት ከአራት ወር በላይ የተዘጋጅተው መጥተው ህዝቡን የሚያስደስቱ እስክስታ የሚወርዱ ዘፈን የሚዘፍኑ ብዙ ሰዎች አሉ። አሁን ትላንትና ገብተዋል። እነሱም እነሱም ተዘጋጅተዋል። ዘመናዊ ሙዚቃዎች የሚያዘጋጁም አሉ እና ብዙ በኢትዮጵያዊነታችን የሚኮሩና የእኛን ፌዴሬሽን ደግሞ ሰፖርት የሚያደርጉ ብዙ አርቲስቶች አሉ እና በነሱ በነሱ የተደገፈ ነው የኢትዮጵያ ቀን የሚከበረው። በጣም የደመቀ እንደሚሆን ተስፋ አለን። ቶሮንቶ ብዙ የኢትዮጵያ ኮሚኒቲ አለ። ከሰሜን አሜሪካም በጣም ብዙ ሰዎች ትላንትና ገብተዋል። በጣም የደመቀ ነው የሚሆነው የሚመስለኝ። ብዙ ጊዜ በኢትዮጵያ ቀን አቶ ጌታቸው ዘፈን ወይም ሙዚቃ ነው የሚበዛው ሲጀመር ግን የኢትዮጵያ ቀን ኢትዮጵያን ማስታወቂያ፣ የተለያዩ ንግግሮች፣ ስነ ጽሁፎች፣ ተናጋሪዎች፣ የታሪክ ምሁራንም የሚቀርቡበት ነበርና ይሄ ነገር ከተቋረጠ ትንሽ ሰነባበት ነው። አንድ ሶስት አራት አመት አለፈው እና በዛ በኩል ምን ያህል ታስቦበታል ዘንድሮ መቼም ላይኖር ይችል ይሆናል? አዎ፣ አይ ጥሩ ጥያቄ ነው። ችግሩ ከአመት አመት እንደሱ አይነት ነገር አዘጋጅተን ኮንሲስተንት ማቅረብ ያልቻለው ምንድን ነው? በዘላቂ ቮለንቲሮች ቮለንቲሮች ያስፈልጋሉ። ይሄን የሚያደርጉ ያስፈልጋል። አሁን ለምሳሌ የባህል የባህል ዘፈኑን የሚያዘጋጁ ሰዎች እንዳልኩ ነው ከኛ ጋር የተከተሉ እንዴት አድርገው እንደተዘጋጅተው ነው የሚመጡት። ሌላ ነገር ደግሞ የምናደርገው ምንድን ነው፣ አንዳንድ በጣም የበጎ አድራጎት ድርጅት አለ። በተለይ ኢትዮጵያ ውስጥ እናት አባት የሌላቸው ልጆች የሚረዱ እና እነሱ እነሱን ደግሞ እያስገባን የእነሱን ደግሞ መልእክት የምናሰባበት ነው። ብዙ ብዙ ነገሮች ከስነ ጽሁፎችም፣ ከንግግሮችም እና በጠቅላላ ሕዝቡ አንድ ላይ የሚሰበሰብበት ቀን ነው እና ዘንድሮ ደግሞ ትንሽ ለየት የሚያደርገው ምንድን ነው፣ በሁለቱም ሳይድ ስቴዲየሞች መቀመጫዎች አሉ። እኛ ግን ስቴጅን የምናደርገው መሀል አድርገን በተለይ ወጣቶቹ ሜዳ ውስጥ ገብተውን እንደልባቸው እንዲዝናኑ ከሙዚቃዎቹ ጋር እንዲያጅቡ ላይቭ ኮንሰርት አይነት አድርገን ነው ያዘጋጀነው ዘንድሮ እና በጣም የደመቀው ይሆናል ብዬ አስባለሁ። እንግዲህ ካየኑ በኋላ ከነገ በኋላ ደግሞ በነገ ወይ በተነገ ወዲያው ሪፖርቴ ሁኔታውን እገልጣለሁ። ሌላው የመዝጊያው ዕለት ነው ቅዳሜ። ብዙ ጊዜ እንግዶቻችሁ ትንሽ ቅር የሚላቸው ዋጋው ይበዛባቸዋል በተባለው ሰዓት ያለመጀመሩ ነው። አዳራሽ ውስጥ ደግሞ ስነ ስርዓት ያለው ወይም ተቀምጦ ማየት አይቻልም። እንደው ዘብረቅረቅ ማለት ነገር አለ። ይሄ ምን ያህል ታስቦበታል? ዋጋ ውስጥ ደግሞ ምን ያህል ተመጣጣኝ ከሰው አቅም ጋር በየቦታው ያወጣል፣ በየሬስቶራንቱ ሲካሄድ ለዚች ሳምንት የተለየ ሜኑ ነው የሚዘጋጀው። የቋሚውን ሜኑ አንስተው ሌላው አስርና ምናምን ጨምረው እና ያ እንደተጠበቀ ሆኖ በፌዴሬሽኑ በኩል ግን ምን ያህል ዝግጅት ተደርጓል? የምሽቱ ውስጥ ደግሞ የመዝጊያ ሁኔታ እንዴት ነው የሚካሄደው? እነማን አዘጋጅታችኋል ለሙዚቃው? ይሄ እንግዲህ ጥሩ ጥያቄ ነው። በተለየ ዋጋውን ነገር ላመጣው? አሁን ለምሳሌ የመክፈቻው ቀን ያደረግነው ካለፈው ዓመት ለየት አድርገን ሰላሳ ብር አድርገን ህጻናቶች ደግሞ በግማሽ ዋጋ እንዲገቡ አድርገን ትንሽ ሰው እንደምታውቀው የኛ ህዝብ ድርጅት ነው እና ሰው ብዙ ክሳ ጋርቆ ነበረ። በዚህ የተነሳ አሁን ኢሚዲየትሊ እሱን ነገር ቀንሰን ህጻናቶች ከሰኞ እስከ ሐሙስ ድረስ በነፃ እንዲገቡ ዋጋውንም ደግሞ ቀንሰን ከሰላሳ ብር የነበረውን ሀያ ብር አድርገን በተቻለ መጠን እሱን ማስታወቂያውን አውጥተን ህዝቡን እንዳዳመጠን እንደሰማን፣ እንዲያውቁ አውቀናል አድርገናል። እንግዲህ ይህ ምንድን ነው? አዲሱ እንደምታወቀው እኛ ብዙ ትልልቅ ስፖንሰሮች የሉንም። እኛ የእኛ ኦርጋናይዜሽን የሚተዳደረው ሰባት መቶ ስምንት መቶ ተጫዋቾች እያስተናገደ ስቴዲየም የተከራየ ያው እንደምታየው ቬንደሮችን ሁሉ ቦታ እየተከራየ የሚያደርገው በዛች በበሩ በምናገኘው ገንዘብ ነው። መክፈቻው ቀን ለህዝቡ ለመናገር የፈለግኩት ይሄ ነው። የእኛ ስፖንሰሮቻችን የኢትዮጵያ ኮሚኒቲዎች ናቸው። እኛን የሚደግፉን ኢትዮጵያውያኖች ናቸው። እና በተቻለ መጠን እሱን አንድርስታን እንዲያደርጉልን እንሞክራለን። አሁን ለምሳሌ ያህል ስለ ሙዚቃ ስላነሳኸው የእኛ ስፖንሰር ያደረግነው በእኛ ተደግፎ የሚታየው ትሬት ያለው አርብ ማታ ነገ ነው። አስቴር አወቀና ወንዲ ማክ አሉ። በጣም የደመቀ ሁኔታ ነው እሱ የሚካሄደው ይመስለናል። ከዛ ውጭ ግን የእኛን ስም እየተጠቀሙ አንዳንድ ፕሮሞተሮች እንግዲህ ይህንን ዘፋኞችን እየቀጠው የሚያዘፍኑ ሰዎች የእኛን ስም ህጋ- ህጋዊ ባልሆነ ሁኔታ እየተጠቀሙ የእነሱን አርቲስቶች እያመጡ የሚያዘፍኑበት ሁኔታ እየተፈጠኑ ነው። የእነሱ ማለት የእነማን ነው? ይቅርታ፣ እነ ፕሮሞተሮች አሉ በየከተማው። ኤስ ኤፍ ኤን ስፖንሰር የሚያደርገው እንዳልኩት ፍራይዴይ ያስቴር አወቀና ወንዲማካለ ቅዳሜ ደግሞ የኢትዮጵያን ተጫዋቾቻችን የሚሰነባበቱበት እኛም የመጨረሻው ቀን ነው ብለን የምንሰነባበትበትን ቀን ከሱ ጋር ኮምፒት ለማድረግ የሚሞክሩ አንዳንድ ኤሌመንቶች አሉ። ስቴዲየም ውስጥ እየመተው ይበትናሉ ወረቀት። እኛም ደግሞ አንዳንድ ነገር፣ ይሄ ነገር ከተፈጠረ በእኛ ስም የሚነግዱ ሰዎች ካሉ የእኛ ህዝብ ድርጅት ስለሆነ ህጋዊ እርምጃ ለመውሰድም ተዘጋጅተናል። እና በዚህ በኩል ጊዜ የተለያዩ ሙዚቃዎች ይካሄዳሉ። ኮንሰርቱ ቅዳሜ የመመዝጊያ ሙሽት ሲካሄድም ሌላ ቦታ በየሬስቶራንቱ ሙዚቃ ይኖር ይሆናል። ግን ምናልባት የሴፌኔ እናንተን ሎጎ ተጠቅሞ ወይም ለእናንተ ጨዋታሉ ብሎ ሌላ ጋር የሄደ ዘፋኝ ካለ እሱም በግልጽ እንግዲህ ማጣራት ያስፈልጋል። ግን ለማንኛውም ሁኔታው ከተካሄደ በኋላ የምናጣራው ነው። ምናልባት በዚህ በኩል የምጨምረው ከሌለ አዎ ይሄ ነው እንግዲህ እሱ ነው ችግራችን። እኮ እሱ ነው የኛን ሎጎ የእኛን ስም እየተጠቀሙ እኛ ስፖንሰር እንዳደረግነው አድርገው ከተማ ውስጥ ህዝቡን ለመሳብ ሲያደርጉ፣ ይሄ ህግን የተከተለ ነገር አይደለም። ያስቆጣን ነገር ብለው ምንድን ነው የእኛን ስም ይጠቀሙ በእኛ የሚነግዱት ሰዎች ነው። ለእኛ ምንም ነገር ሳያደርጉ፣ እንዳልኩት እኛ ያለችን ገቢ ከዚህ ከህዝቡ ከምናገኘው እና ከክሎዚንግ ናይት ከእኛ ስፖንሰር ካደረግናቸው ኢንተርቴንመንት የምናገኘ ነው። ሌላ ሌላ ገቢ የለንም እና ይሄ ትንሽ አስደንግጦናል። ይሄ ህጋዊ እርምጃ ለመውሰድ የተዘጋጀ ነው። ምን ማን እንደሆኑ የእናንተ ልጎ የተጠቀሙት በግልጽ የምታውቁት ነገር የለም አለ እንዴ? ትላንትና ለምሳሌ ስታዲየም ውስጥ የሚበተኑ እነ ፍላየሮች ነበሩ። እሱ እሱን ሁሉ እየሰበሰብን ነው። ዛሬም በጥብቅ ሁኔታ ስቴዲየም ውስጥ እንደዚህ አይነት ነገሮች እንዳይበተኑ ሴኪሪቲዎችን አስተማርተናል። የእኛ ፍላየሮች አሉ። ወብሳታችን ላይ ሁሉ እነዚህ ኢንፎርሜሽን አለ ድረገጻችን ላይ። መልካም ፍጌታቸው ተስፋ የሰሞኑ፣ እንደገና እንገናኛለን። በተለይ ከኢትዮጵያ ቀን በኋላ ያለው ሁኔታ ከአንተና ከህዝብ ግንኙነት ክፍል ኃላፊ ጋር እንዋያለን። መልካም ሰሞን ይሆንል። እግዜር ይስጥልኝ። በጣም አመሰግናለሁ። ደስ ይላል ደስ ደስ የሚለው ዜማ ግርማቸሩን ለማክበር ትናንት በተዘጋጀው ምሽት ላይ የቀረበ ነበር። ግርማቸሩ ቅድሞ በኢትዮጵያ ሬዲዮ ዱብዱብ በሉ በሚል የሰውነት ማጎልመሻ ትምህርት ይሰጥ የነበረ መሆኑ ይታወቃል። የዚህ ከተማ ነዋሪዎች የሆኑ በጎ ፈቃደኞች የክብር ምሽት አዘጋጅተውለት ነበርና ግርማም በእለቱ በደማቅ ሁኔታ በጭብጭባ በጭብጨባና በእልልታ ወደ አዳራሹ ተገባ። በኋላ ምስጋና ቀርቧል ለአዘጋጆቹ። የክብር ተናጋሪውና ምስክርነትም የሰጠለት ታዋቂው የስፖርት ጋዜጠኛ ፍቅሩ ኪዳኔ ነበር። በመጀመሪያ ነገር እኔ ቶሮንቶ የመጣሁት ኳስ ጨዋታ ለማየት ነበር። እና ግርባቸሩ አንድ ምሽት ተዘጋጅቷል እና እዛ መምጣት አለብህ አሉ። እስካሁን ግን ቀዝቃዛ ቢራ አልሰጡኝም እና በመጀመሪያ ነገር ማመስገን የምንፈልገው ይህንን ምሽት ያዘጋጁትን ሰዎች ነው። የአዘጋጁ ኮሚቴ ሊቀመንበር ያደረገው ዲስኩር ንግግር በጣም ጥሩ ነው እና ስለ ግርማቸሩም ሆነ ስለ ምሽቱም እኛ ምንም ብንሰደድ ሀገራቸውን ያገለገሉትን ኢትዮጵያኖች ማስታወስ እና ማመስገን ተገቢ ነው። ግርማቸሩ አሜሪካን እና አውሮፓ እንደዚህ በጂምናስቲክ በየቦታው ሰውነት ማጠንከሪያና ለጤንነት የሚያስፈልገውን ዝግጅት እንዲያደርጉ ከመጀመራቸው በፊት ነው እሱ በራዲዮ እና በቴሌቪዥን የጀመረው። እንግዲህ አድማጮቻችን፣ የዛሬ ውሏችንን እንዲሁም ደግሞ የነገው ሁኔታ ነገ ተመልሼ ለማቅረብ እሞክራለሁ። ለአሜሪካ ድምጽ ራዲዮ አዲስ አበበ ነኝ ከቶሮንቶ ካናዳ። አዲሱን እናመሰግናለን። በሌላ በኩል ደግሞ አሌክሳንድሪያ፣ ቨርጂኒያ እየተካሄደ ያለውን የመላ ኢትዮጵያውያን የስፖርት ማህበር ቁጥር አንድ በምህፃር ኤሳዋን ይባላል ዝግጅት በመቃወም ውድድሩ በሚካሄድበት ሜዳ መግቢያ ላይ የተሰለፉና ድምጻቸውን ያሰሙ ነበሩ። ከተቃዋሚዎቹ መካከል አንዲቱን ሰሎሞን አባት አነጋግሯል። ሙሉ ስሜ ወድጅ ፋፋ ይባላል። የምኖረው በላስ ቬጋስ ነው። አክቲቪስት አሁን የት ነው የሚገኙት? አሁን ዋሽንግተን ሜሪላንድ ተዘጋጅቶ በነበረው ተቃውሞ መጥቼ ጨርሼ፣ አሁን ደግሞ ወደ ካናዳ እየነዳሁ እየነገሩኝ ያሉት ቨርጂኒያ ላይ ተዘጋጅቶ እየተካሄደ ያለውን የኤሳዋን ዝግጅት ተቃውሞ ለምንድን ነው መሄድ ይችል ነበር ግን እዚህ ያለውን ለመቃወም እና አብሬ ጆይን ለማድረግ እየተገኝቼ ከዛ በኋላ እንደገና መችና መኪና ተፈራይቼ ወደ ካናዳ ድራይቭ እያደረግን ነው። ወደ ካናዳ እየነዱ ያሉት እዛ ያለው የኢስፋና ወይም በሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን ዝግጅት ላይ ለመሳተፍ ነው? አዎ። ለምንድን ነው ቨርጂኒያ እየተካሄደ ያለውን የስፖርት ዝግጅት እየተቃወሙ ያሉት? ብቸኛ የሆነውን የኢትዮጵያ ተቋም ሆን ተብሎ ለመበተን እና ለመከፋፈል ያው በጀት ተመድቦለት በወያኔ እየተደረገ ስላለ ያንን ለመቃወም ነው። ይሄ እኛነታችንን የሚከፋፍል አንድነታችንን የሚበታፍል በመሆኑ ይሄ ከጥንት ጀምሮ የነበረው ኢትዮፔንን በሌላ መልኩ ለመበተን የተዘጋጀ በመሆኑ የኢትዮጵያዊነትን አንድነትን የሚጻረር ስለሆነ ይህንን ለመቃወም ነው እዛ ሰልፍ ላይ የተገኘው። ከአዘጋጆቹ መካከል ያነጋገሯቸው ሰዎች አሉ እንዴ? ማንም ሊያስገባን አልቻለም። በር ላይ ነበረ ድምጻችንን የምናሰማው። በጣም ብዙ ፖሊሶች ነበሩ። ግን ያው የተመደበላቸው ባጀት አለ። ያው የኢትዮጵያ ሕዝብና ሀብትን እየቀለዱበት ስለሆነ ያንን ለመቃወም ነበር በር ላይ ቆመን የጮህ ነው። ጩኸታችንም ተሰምቷል። አይኖ አንዳንድ አርቲስቶች አሉ ወደዛ እየገቡ ናቸው። እኛ ግን አላገኘናቸውም። ግን የጩኸታችን ተሰምቷል ብዬ አምናለሁ። ስንት ነበራችሁ ተቃውሞ ላይ እየተሰለፋችሁት? በርከት እንላለን። እኔ ከዚህ በፊት እንደዚህ አይነት ተቃውሞ ለመጀመሪያ ጊዜ ነው የመጣሁት። ግን በጣም ፍቅር ያለው ጥሩ ኢትዮጵያዊነት ያለበት የሚገርመው ነገር የኢትዮጵያ ባንዲራ ስለሆነ እዛ ላይ ያስቀመጡት ያንን የእነሱን ባንዲራ ትተው። ስለዚህ አንዳንድ የሚመጡ ግለሰቦች እራሳቸው ኮንፊውዝድ የሆኑ በመጡበት ሁሉ የተመለሱበትን አይተናል። ምክንያቱም ይሄ ኢትዮጵያዊነት የነገሰበት ሳይሆን የኢትዮጵያ ሀብት ዛ የወደቀ ወገናችን እየተራበ እየተጠማ ባለበት ሰዓት እዚህ መጥቶ የሚፈሰው የእኛ ሀብት ነው። እያንዳንዳችን የኢትዮጵያ ሀብት ስለሆነ ያገማራን ብለን ነው እኛ እዛ የተቃወም ነው እና ስንት ትሆናላችሁ? እዛ ተቃውሞ ላይ የተሰለፋችሁት ሰዎች በቁጥር ሊነግሩኝ ይችላሉ? ከሀምሳ በላይ እንሆናለን ብዬ ገምታለሁ። ለምን ያህል ጊዜ ተሰለፋችሁ? ከሁለት ከሶስት ሰዓት በላይ እዛ ቆመናል። ሶስት ሰዓት አራት ሰዓት ቆመናል። መቼ ኦክሎክ የጀመርን እስከ ፋይፍ ነው። እየጨረስ ነው መቼ ነው የመክፈቻ በዓላቸው መሆኑ ነው መሰለኝ። እዛው ነበር ከሰዓት በኋላ ከቀኑ ስምንት ሰዓት ጀምሮ እስከ አስራ አንድ ሰዓት ድረስ እዛ ነበራችሁ ማለት ነው። እዛ ነበረ ነው እና በዛው በቃ ተቃውሟችሁ? አዎ ተቃወምን። ብዙዎቻችንም መልእክት አስተላለፍን። በምን ሁኔታ ነው ያስተላለፋችሁት መልእክታችሁን? እስቲ ትን ዘርዘር አድርገው ይንገሩልኝ። ይሄ ገንዘብ የደም ገንዘብ እንደሆነ ገንዘቡ የመጣበት ምንጩ የኢትዮጵያ ሕዝብ ገንዘብ ነው። ኢትዮጵያዊነትን የሚወክል አይደለም። ይሄ አላሙዲን ያዘጋጀው በዓል በመሆኑ በጣም እናዝናለን። ግን እማዝ ነው አርቲስቶቹንና በተለይ የህዝብ ሀብት ነን ንብረት ነን እያሉ ለሚሟገቱት አርቲስቶች እና የንግድ ተቋማት በተለይ የህዝብን አደራ የተወጡ አይመስለኝም እዚህ ላይ እነሱ የህዝብ ከሆኑ ያ ቦታ የህዝብ አይደለም። እንዳየሁት ከሆነ በጥቂቶች የሚንከባለል ነው እና በጣም አዝናለሁ። ከዚህ በላይ ልነግርህ የምችለው ነገር የለም እና የተቃወምኩት የአገሬ ጉዳይ ያገባኛል ብዬ ነው። ወይዘሮ ዮዲት አሁን የጠቀሷቸው ግለሰብ ነጋዴ ናቸው፣ የግል ባለ ሀብት ናቸው። እና ምናልባት እሳቸውም ገንዘብ ሰጥተው ከነበረ ግለሰቦች ገንዘባቸውን በልገሳም ይሁን በማንኛውም መንገድ መስጠት መርዳት አይችሉም እንዴ? ይረዳሉ። ግን ገንዘብ የሚረዱ ድርጅቶች ሀብቶችን መሉ ባለ ሀብቶች በተለይ በኢትዮጵያ ውስጥ በአሁኑ ሰዓት ለረሀብ፣ ለሌላ ነገር ሲረዱ እንጂ ይሄ ኢትዮጵያዊነትን የሚያፈ- እኛነታችንን የሚያደርግ ስራ ለሚሰሩ ሰዎች ትልቅ ተቃውሞ አለኝ አሁንም ቢሆን። ምክንያቱም ይሄ ሴፌኔ ከጥንት ጀምሮ የተደራጀ የሚከበር በሰሜን አሜሪካ እናንተም ታውቁታላችሁ ለስንት አመት የሚዘጋጅ ዝግጅት ነው። ኢትዮጵያውያኖችን ለማሰባሰብ የሚደረግ ነው፣ በፌዴሬሽን የተዋቀረ። ይሄኛው ከየት ነው የመጣው? ይሄ ትናንት የተመሰረተ ኢትዮጵያዊነት ጭራሽ አለርጂክ የሆነ ነው። ሁል ጊዜ ለምንድን ነው ይሄ ነገር የሚሆነው? እኛ አንድ ነን፣ ለምን ይነጣጥሉናል? በሚዲያ በፌስቡክ እነሱ እንደሆኑ ባለስልጣኖቹ እሰማለሁ። ሌላም ሌላም የሚወጡ መረጃዎች አሉ። አሁንም እቃወማለሁ። ለመሆኑ በእናንተ በኩል ማለት በኢትዮጵያውያን የሰሜን አሜሪካ የስፖርት ፌዴሬሽን በኩል እንዲህ አይነት የተከፋፈለ ዝግጅት በተለይ በአንድ አይነት በተመሳሳይ ጊዜ ኢትዮጵያውያኑም እዚህ ምዛም እንዳይበታተኑ ለማድረግ በእናንተ ፌዴሬሽን በኩል የተወሰደ እርምጃ የተደረገ እንቅስቃሴ አለ? ሌላውን ወገን ለመጋበዝና ተጋግዞ በአንድ ላይ ለመስራት። አዎ ሚዲያው በሙሉ ኢትዮጵያዊ ነኝ የሚል በሙሉ ማንንም ብሔር ሚለይ አይደለም። ይሄ ማንኛውንም ኢትዮጵያዊ ያቀፈ ከጥንት ጀምሮ የሚመራ የሚገርም ነገር በተቃውሞ ጊዜ የነበር ነው። የኦሮሞ ልጆች አሉ፣ የሌላም ብሔረሰቦች አሉ። ሁላችንም አንድ ሆነን ነው ድምጻችንን ያሰማ ነው። እኔ በተለይ ቬጋስን ወክዬ ነው የመጣሁት እና ድምፄን ላሰማ የፈለግኩት ሁላችንም አንድ ነን ቀስቅሰናል። በሰሜን አሜሪካው ሁላችንም አንድ ሆነን እንድናከብር ብዙ ቅስቀሳ አድርገናል። ስለዚህም ነው እኔ ይሄ የኢትዮጵያኖችን አንድነት የሚገነባ አይደለም ብዬ የምከራከረው። ወይዘሮ ዮዲት አመሰግናለሁኝ። ለጊዜው መልካም የጨዋታ ጊዜ፣ መልካም የውድድር ጊዜ፣ መልካም የባህል ጊዜ እንዲሆን እመኛለሁ። መልካም ቆይታ። ደናምሽሆን እጥልኝ ሰለሞን አመሰግናለሁ እኔም አድማጮች በተመሳሳይ በሰሜን አሜሪካ የኤርትራውያን የስፖርት ፌስቲቫል በአትላንታ ጆርጂያ እየተካሄደ ነው። የተለያዩ ጨዋታዎችን እያካሄዱ ነው። በነገው ምሽት እንዘግባለን። የምሽትን በዚሁ ማጠናቀቃችን ነው። ያስተናገድናችሁ አሉላ ከበደና ቆንጆ ታየነን ከአጠናባሪያችን ከንጉሱ ታምሬና ከመሐንዲሷ ከዘይነብ ጋር ነው አብረናቸው ያመሸነው። ነገ በተመሳሳይ በሶስት ሰዓት እንገናኛለን። ወደ ትግርኛ ቋንቋ ስርጭት እናልፋለን። በእኛ በኩል जनादर जनादर